ከማህበረሰብ ለማህበረሰብ አሁንም አበበ ውልደቷ አድላይድ እድገቷም ሀገር አውስትሬሊያ ነው። ከኢትዮጵያ ቤተሰቦቿ ህይወትን ከአውስትራሊያ ትሩፋትን አግኝታለች። በአንድ በኩል የማህበራዊ ጉዳዮችና የተፈጥሮ ጥበቃና ክብካቤ አንቂ ናት። በሌላ በኩል የጥበብ ህይወት እስትንፋሷ የሆነ የስነ ጥበብ እመቤት የመድረክ ንግስት ናት። ይህም ዘመን ባልሻረው የሼክስፒር ንጉስ ሌር ተውኔት ከንጉሱ ሶስት ሴት ልጆች አንደኛዋ የሆነችውን ኮርዲሊያን ሆና ተተውናለች። መድረሻችን ኮርዲሊያ መነሻችን ግና የሀገረ ኢትዮጵያ ዝርያዋ ይሆናል። ከአሁንም ቤተሰብ ትውልድና አስተዳደግ እንነሳለን። አሁንም ለምን ከውልደትና እድገትሽ አንነሳም? ስምሽስ አሁንም የተሰኘበት ምክንያት ምንድን ነው? I to and I And can one. know one. No, you're And now the Now, but i think I already tell that አሁንም ሴት በቃ አሁንም ትሆን ይለ እንደሱ ነው የመጣው። ስሙ ግን እሱን እንድጠይቅው ደግሞ አሁንም አበበ ብሉሚንግ ጌን ሚኒሞ እንደሱ ስለሆነ እሱ ቆንጆ ነው፣ በቃ እሱን መረጥኩ። እናቴ በጣም በመጀመሪያው አዘነች። የእህቴ ስም እሷ ስለመረጠች የአባቴ ተራ ነበር፣ ግን አሁንም እንዴት አሁንም የምትባል ልጅ ሊሊ ለምን አትሆኚም? ኤደን ለምን አትሆኚም? ግን በቃ የእሱን ተራ ስለሆነ አሁንም አበበናኝ ስሜ። እዚህም ብትወለጂ በልጅነት ህይወትሽ ወደ ኢትዮጵያ ተመላልሰሻል። የልጅነት ትውስታሽ ምንድን ነው? ከሀገር ቤት ከኢትዮጵያ ጋር የተያያዘ እኔ ልጅ ስሆን በጣም ጨዋ ነበርኩ፣ ጸጥ፣ ብዙ አላውራም። እንደዚህ አድርጊ እንደዚህ ሆኔ ሲሉኝ በቃ ሰማለሁ። እኔ የማስታውሰው ኢትዮጵያ ሲሆን ብዙ Kazanoche, Hitoche, which I would learn and what I learn. Is this in Mata? Kabet Mout at the China the Nati. Yet the even up down the street, we horn, the Chasin I at Ethiopia the horn. in the Yet in the Head, Seferochu, Barot, and Kwas which I La Antulet Sart with አትፈራም ነበር። ለዛ ነው በጣም ደስ የሚለኝ። ኢትዮጵያ ሲሆን እኔ ደስ አይልኝም ነበር፣ እዚህ ስመጣ ወደ አውስትራሊያ እንደገና። በኢቨን በልጅነቴ በቃ ኢትዮጵያ ነው። ሆ እዚህ ስመጣ እንደ ሆሊዴይ ነው። ዛ ሆን የሆም ስሜት የሚተሰማኝ አይ ቲንክ፣ ምግቡ፣ ቋንቋው፣ ሞር ፋሚሊ እዛ ነበሩ እና እሱ ነው በደንብ የማስታውሰው በቃ ፍሪደሙ ፍሪደሙ የት መሄድ ምንም አትፈራም ነበር። የሴፍቲ ነገር በሱ ጊዜ ሰው ልጅ ስናች የሚያርጉ የሚኪድናፒንግ ብዙ አትፈራም። በሱ ጊዜ ለልጅ ጥሩ ነገር ነው። ምንም የምትፈልጊውን ነገር ማረግ ትችያለሽ። እና አይ ላቭድ ዳት በጣም እና እኔ እዛ ስሄድ ከኢትዮጵያ ትውስታዎችሽ ውስጥ አሁንም ድረስ በተለይ ወደ መድረክ ወጥተሽ የገጸ ባህሪ ተላብሰሽ በምታውኝበት ጊዜ መድረክ ላይ ወይም በተለያዩ አጋጣሚዎች ከዛ ጋር የሚያያዝ ውስጥሽ የቀረ የግለሰብም ሆነ ወይም የማህበረሰብ ድምፆች አሉ እነዛ አንቺን አሁንም የሚገልጹ ከኢሞሽን ጋር ወይም ከውስጣዊ ስሜት ጋር የሚያስተሳስሩ ከባህላዊ ወይም ከሀገር ቤት ጋር የተያያዙ አይ ቲንክ ለእኔ ቤት ሆም ሳስብ አየቴ ነው የምትመጣብኝ። የእናቴ እናት አዜብ ነበር ስሟ። እሷ ለእኛ ፋሚሊ በቃ የፋሚሊያችን ልብ ነበረች እሷ እና ብዙ አድቫይስ ትሰጠኛለች ነበር እና ልጅ ሲሆን ኦፍኮርስ እንደ ብዙ ልጆች አልሰማውም ነበር ምንም፣ አይ ትኖራለች ለመቶ ዓመት ምንም አይሆንም፣ እና እኔ ዝም ብዬ ሮጣለሁ፣ አብዳለሁ። ግን ሁሉ ጊዜ የእሷ አድቫይስ ስቲል በጣም አሁን ስቲል አፕላይ ያደርጋለሁ በኑሮዬን ነው። ግራ አጀንዳ ተያዢ ከቻልሽ ከሰው ጋር ጥሩ ሆኜ እግዚአብሔርን በጣም ነው የምተማርረው እና ሁሉ ጊዜ ተነግረኛለች ኔ ለእህቴ ለካዝኖቼ። እሷ በጣም ከሌላ ሰው በላይ ሴልፍለስ እንደ አየቴ የማውቀው የለም። ለሁሉም ሰው የምትሰጠው የምትለብሰውን ሸሚዝ ታውልቃለች፣ ለሰው ትሰጣለች። Miguel Bitil, Fukir Bitil, but generous um, in it so na but shunna. Even rasan bainorat steel tissat allach lilaso. And nah as soon sitayi baliginat, you know, shepi yaragal. Yeah. Um yellow jain it priorities when him to get no minor ka soga, even bat june so still but fik ir you know yummitinor you. Know, ከሰው ጋር ኢቨን በውስጥሽ ኢቨን ብቻሽን ሰው ፊት የምታድርጊው እና ብቻሽን የምታርጊው ሁሉ ጊዜ እኩል አይደለም ግን እሷን ስታያት ሌላ ሰውን አድቫይስ የምትሰጠው እራሷን ትኖራለች በእሱ አይነት አድቫይስ እንደዚህ ሂፖክሪት አልነበረች እና እኔ ሁሉ ጊዜ ስፈራ ወይንም ኢንቲሚዴትድ ሲሆን በኖሮዬ ወይም አዲስ ነገር ስጀምር ኦፍኮርስ ሁሉ ጊዜ ነርቩ ይመጣል በጣም ጥንካሬ የነበረች አያት ሺ ቬሪ ስትሮንግ ቢካዝ አትፈራም። እግዚአብሔር ከኔ ጋር ነው አውልአቃለው እኔ ማን እንደሆንኩ። ምንድን ነው የምፈራው? ለምንድን ነው የምፈራው? እግዚአብሔር ከኔ ጋር ነው፣ እሱ ያዘጋጃል መንገዱ። የእሷ ኑሮ ሳይ ስሰማ፣ ታሪኳ በልጅነቷ ያሳለፈችው፣ በቃ ሚ ስትሬንግ የእሷ ልጅ ነኝ። ምንም ለምን ነው የምፈራለው? ይህም አንዱ ኮርዴልያ ከምትገለጥበት ገጸ ባህሪሽ ጋር ተያያዥ ይሆናል። አንዳንድ ወይም በርካታ ተዋናዮች ኮርዴልያን ሲገልጹ ንጹህ ደፋርና ትሁት ብለው ያነሳሉ። ሁሉንም በአንድ ጊዜ እነዚህን ሁሉ በውስጧ አጣምራ የያዘች ናት በሚል ያነሷታል። ያያትሽና የአንቺ ገጸ ባህሪ ተያይዞ ከኮርዴሊያ ገጸ ባህሪ ጋር እንዴት ታገናኘዋለሽ? የአንቺን እውነተኛ ባህሪ እና የእሷን ገጸ ባህሪ። የኔ እና ኮርዴሊያ ትንሽን ለውጥ አለን። እሷ በጣም እንዳልክ ጸጥተኛ እና ጥነቃራ ናት። ሚን እዚህ ዊክ አይደለችም ግን ብዙ አታውራም። ጸጥ ናት። እንደ እህቶቿ እህቶቿ በደንብ ያውራሉ የለፈልፋሉ፣ ግን እሷ ብዙ አታውራም። እኔ እኔ ያን ነገር ሲመስለኝ በቃ ትር ነው የማውራው ቶሎ ነው የማውራ የሚመስለኝ ነው የማውራው ሳላስብበት አውራለው እንደሱ አይነት ባህር ነው ያለኝ። እሷ ግን በቃ ኦፖዚት ናት። በጣም ታስባለች ሳታውራ በፊት እና ኢቨን ስታውራ ቀስ ብላ ቶትፉል ነው የምታወራው። እንደዚህ ነው የሚመስለኝ። በቃ ሌላ ነገር ማለት አያስፈልገኝም። ኦቨር ኤክስፕላይን ማድረግ አያስፈልገኝም። በሱ ነው ጥንካሬዋ የምታዩ ስታስብ። ሆነስሊ ሰው ራሱን ሲያውቅ እና ኢንዲፐንደንት ሲሆኑ እና ሌላ ሰውን ኮንቪንስ ማድረግ ሳያስፈልጉ ስታዩ እንደሱ አይነት ሰው እውነት እውነት ኮንፊደንት አይነት ሰው አያስፈልጋቸውም ቢኮዝ ምንም ፕሩቭ የሚፈልጉ ማድረግ የለም። በቃ ራሴን አቃለው ለአንተ ኮንዲንስ ማድረግ አያስፈልገኝም። ካመንከኝ አመንከኝ፣ ካላመንከኝ የራሰ ጎጅ ነው አይነት ነገር አላት እና በሱ ነው የምታየው እንዴት ጠንካራ እና በቃ ጋዝማች እንደሆነች ኮርዲሊያ ቢኮዝ የሚመስላት ነው የምታወራው። ካልመስላች በቃ ይሄ አልመስለኝም እንደሱ አልፈልግም ማድረግ በቃ ኢቨን፣ ምንም ብትለምናት ፑሽ ብታደርጋት አንግሪ ብትሆን እሷ ላይ ካልመስለች አታደርግም። ደግሞ ለሴቶች ሴቶች በኒያ ሶሳይቲ እኔ እንደ ነገርኩሽ አድርጊ፣ እንደዚህ ሆኒ፣ እንደዛ ሆኒ፣ ብዙ አይነት ሜሴጆች አሉ ለሴቶች፣ ስፔሻሊ ለወጣት ሴቶች እና What I see much more akalo rasin, races, and I don't like menaro at races or menaro at all boundaries. Here in the village, all here in the village, I usually, mohon because society, in the why I'm a net. So she's very inspirational, but so in its caste tile. ስታያት ኮርዲሊያን ኮርዲሊያን ገጸ ባህሪ ተከትሎ የባህሪ ለውጥ የምታመጭ ይመስልሻል ወይስ ከአሁንም እየተለወጥሽ የመጣሽ ይመስልሻል? ተለወጥ ረህርስ ስናደርገው እና ስታዲ ሳርጋች ረህርስል ጊዜ ኤቨን አሁን ሳሳያት በቲያትሩ ማታ በማታ ይመታኛል። ልብ ዋው፣ እኔ ሆንስሊ እንደዚህ መሆን እችላለው። እጠይቃለው እራሴ ለምን መሆን አችሉም፣ እችላለው Firstly, um, educated al You know, ignorant Kohan, analyze current situation, conclusion. Then, in any situation, must, confident mohon mm -hmm. And I of course, there will always be people who and I think curious ሎርን ለማድረግ በጣም በጣም ኢምፖርታንት ስትሬት ነው እና አላች ኮርዲሊያም፣ እሱ እኔ እንደዚህ ፕራይድ የላትም እኔ ከሌላ ሰው በላይ ነኝ፣ በፍፁም ምንም የላትም እንደሱ አይነት ነገር። አይ ቲንክ መሀል ቦታ አለ ብትዊን ቢኢንግ ኢጎቲስትክል እኔ ከሁሉ ሰው በላይ ነኝ እና የኦፖሲቱ ደግሞ እኔ ከሁሉ ሰው በታች ነኝ። ሚድል አለ እሱ ላይ እኔ ክኖር ደስታዬ እኔ ከሌላ ሰው መተምር ፈልጋለው ግን ደግሞ ሌላ ሰው እኔን ሼፕ አያደርጉኝም። እኔ አቃለው ራሴን ኤዱኬት አደርጋለው ራሴን እና ሲያስፈልግ አውራለው። ይሄ ነው የሚመስለኝ። እንደዚህ አልፈልግም ሌላ ሰው ቡሊ እንዳይችል እኔ ላይ የማልፈልገው ነገር እንዳላደርገው እንዳልሽው። ወይም በገጸ ባህሪውም ላይ የኮርዲሊያ ገጸ ባህሪ አንዱ ቅድም እንዳነሳሽው ሁለቱ እህቶቿ በጣም ተናጋሪ ናቸው። እሷ ቁጥብ ናት፣ ግን አስተዋይ ናት። ያም ደግሞ ከውስጧ ያለ ሰልፍ ኮንፊደንስ ወይም ሙሉ በራስ የመተማመን መንፈስ እና አስተውሎት ጋር መያያዝ ነው። የኮርዴሊያ ዝምታ አንዱ መታወቂያ የሆነው የገጸ ባህሪዋ ያ ዝምታ ወይም ሳይለንስ ምን ያህል ተጽዕኖ አለው በሰዎች ላይ የሚያሳድረው በሌሎች ሰዎች ላይ? አንድ ሰው በፍጥነት ብዙ ነገሮችን የሚናገርና ሌላው ሰው ቁጥብ ሆኖ አስፈላጊ በሆነ ጊዜ ብቻ የሚናገር ካልመሰሉ ደግሞ ነገሮችን በዝምታ በመያዝ ብቻ በዝምታው መልእክት የማስተላለፍ ፓወር ያላቸው ሰዎች አሉና ያ በህይወት ውስጥ ወይም በመድረኩ ላይስ እንዴት ነው አንቺ ውስጥሽ የሚሰማው ያንን ባህሪ ስትጫወች? በእውነተኛው ዓለም ውስጥስ እንዴት ነው የሚገለጠው? ያ ምን ያህል ፓወር አለው? በአሁን ጊዜ አሁን የምንኖርንበት ዓለም እውነት በጣም ከባድ ነገር ነው ለማገኘት። ብዙ ሰው በአሁን ጊዜ እውነት አያውሩም ወይም እውነቱን ይደብቃሉ። በሌላ አይነት ወደ በሌላ አይነት ታክቲክ እና ሞር ኦፍን ነው የፖለቲካ ነገር ብትል ወይም በሶሻል ነገር ብትል፣ ሰው ብዙ ሲያውሩ ቶሎ ሲያውሩ ሲለፈለፉ አንድ ነገር ለመደበቅ ነው። እውነት ስታውሪ እውነቱን እውነት እና ምንም መደበቅ ካልፈለግሽ ብዙ ማውራት አያስፈልግሽም፣ እውነቱም ቶሎ ይወጣል። በትንሽ ቋንቋ እንደዚህ ኦቨር ኤክስፕሌን መለፈለፋ አያስፈልግሽም። እና እህቶቿ ከእሷ በፊት ስለሚያውሩ ረጅም ወሬ ነው የሚያውሩ፣ እሷ ትረ ሲሆን አንድ ወሬ ነው የምትለው፣ ምንም ናቲንግ ነው የምትለው ለአባቷ ለንጉሱ። እና በጣም ሾክት ይሆናል ኦዲየንሱ እና አባቷ በሲኑ ውስጥ ቢካዝ የጠበቁት እንደ እህቶቿ ብዙ እንድታውራ ብዙ እንደዚህ ነ ን እንደዚህ ነው የመወደድ ፕሩቭ አርጋ አለው በሄ በሄ ነው የሚጠበቁት፣ እና ሳታርግ ሾክት ያደርጋል እና ሞር ኢምፓክት ያደርጋል ሰውን። ለምን ብጠይቀኝ? ቢካዝ ብዙ ስለሚያወሩ ሰው እንደሱ ሳይሆኑ ዝም ሲሆኑ እና ብዙ ሳይለፈለፉ ሞር ሾክድ ያደርጋል ሰው እና፣ ሞር ኢንትረስት ይሆናሉ። ለምንድን ነው እንደዚህ ማውራት የማያስፈልጋት? ኩሪየስ ይሆናሉ። እንዴት ነው የምታስበው? ምን አይነት ሴት ናት? ለካስ ምናልባት እሷ ናት ትክክለኛ ይጠይቃሉ እና በፕሌዩ ብቻ አይደለም በፖለቲክስ ስታየው ወይም በሶሻል ስታየው ብዙ ሰው ኮንፊደንት የሚሆኑ ፓወርፉል የሚሆኑ ዝምተኛዎቹ ዩዥሊ ናቸው። እሱ ስታዩ በፕሌዮ ውስጥ በኮርዲልያ ላይ ስታያት፣ እንደዚህ ዝም ስትል ግን ትሰማለች። ብዙ ነገር ስታያት ትሰማለች፣ ሁሉም ነገር ታያለች፣ አነላይዝ ታደርጋለች። ለካ ስቺ ሴት በጣም ጎበዝ ናት። ይገባሻል? ስታዩ ጎበዝ ልጅ ናት እና እንደዚህ ካለች እውነቱን መሆን አለበት እንደምታቂው የሼክስፒር ኪንግሌር ተውኔት ተጽፎ ለህትመት የበቃው በ1605 ወይ እንደ ወይም አካባቢ ላይ ነው። አሁን ባለንበት በዚህ በ2025 አንቺ የዚህ አሁኑ ትውልድ ሰው ነሽ። በ ላይም ከቶንም የእሷን የተጫወሽ ነው ያቺ የ1606 ወይም 05ቷ ኮርዴሊያ አሁን 2025 ላይ የምትኖር ቢሆን ኖሮ ምን አይነት ዓለም ነበር የሚገጥማት? ያቺ 1606 ወይም አምስቷ ወጣት ልጅ በ2025 ላይ ይሄኛውን ዓለም ብትጋፈጥ ሪያክሽኗ ምን ይመስል ነበር? ምንድነው የሚሆነው? አንቺ የእሷንም ገጸ ባህርይ እያለች ስለሆነ በአሁን ጊዜ ብትኖር ኮርዴሊያ፣ ወይም በአሁን አይነት ጊዜ ሴት ብትሆን፣ አይ ቲንክ አንደኛው ነገር አይ ዶን ቲንክ ሶሻል ሚዲያ አይኖራትም። አይ ዶንት ቲንክ ቢካዝ አይ ቲንክ በሶሻል ሚዲያ ብዙ ሰው ሶሻል ሚዲያ ስላላቸው ቶሎ ኢሞሽናል ይሆናሉ፣ አንግሪ ይሆናሉ፣ አውትሬጅ ይሆናሉ፣ ግን ደግሞ ቶሎ ይረሳሉ። ነገር ሶሻል ሚዲያ ስታይ አንድ ነገር ኢቨን አሄድ ትክክል አይደለም ማለት ትችያለሽ ግን More research um, research at are talking, and the and educated, and tony at tarigim because I as I well, you know, headline, picture, but I don't more even though, we informed, we're informed, are informed, we're informed, we're the the are informed, we're informed, we're informed, we're ኪሪሲቲ የለን ለመን ሞር ሌላ ሞር ስቲ ላንድ ሞር ሪሰርች ላርገ ለምን እንደዚህ ሆነ? ምንድነው ሂስትሪው ይሄ ነገር። አይ ቲንክ ኮርዲላ አሁን ብትለው ሶሻል ሚዲያ አይኖራትም። ስልክ ምናልባት ኦፍ ኮርስ ይኖራታል። ለሪሰርች አታደርገውም ስልኩን። ሶሻል ሚዲያ ላይ አይደለም ፖስት የምታደርገው ሀሳቧ ይሄ። በጣም ብዙ መጽሐፍ ይኖራታል ምናልባት። ስቲል ተማሪ ትሆናለች። ብዙ ነገር አላት። Curiosity. I think she would bet I'm probably because Cordelia plays, i think she would bet I'm done more probably because Cordelia plays, but I'm not No, I'm not የማይሆን ነገር ነው የሚያርጉ። ጥሩ ንግስቶች አይሆንም እነሱ። ስለዚህ ነው የምትመለሰው፣ አባቷ እንደገና ንጉስ እንድታደርግ ትፈልጋለች። ን ኢቨን ለራሱ አይደለም የምታስበው፣ ቢካዝ አሁን ንግስት ለፈረንሳይ አገር ስለሆነች ስታስብ፣ ለእልት ለራሷ አገር መሆን አትፈልግም። ግን የምትፈልገው አባቴ ወይንም ሌላ ሰው ሊደር እንዲሆኑ ፈረንሳይ ስለምትወደው አይደለም፣ ስትራቴጂክ ነው ለአገሯ ሞር ፕሮቴክሽን ይሰጣል። እነሱ በሱ ጊዜ ሞር ኢቮልቭ ነበሩ በአርሚ በሁሉም ነገር ሞር ጦርነት ነገር ያቃሉ ነበር። ስለዚህ ስትራቴጂካሊ ነው የምታገባው የፈረንሳይ ንጉስ። ስለዚህ በአሁን ብትሆን አይ ቲንክ ፖለቲከኛ ትሆናለች፣ አክቲቪስት ትሆናለች እንደ ግሬታ ታንበርግ አይነት ምናልባት፣ አይ ቲንክ ነው የምትሆነው። ግን ጥሩ ጥያቄ ነው ይሄ ሞር እንዳስበበት ትፍልፍቅ አሁን ያለው የአንቺ ጀኔሬሽን ወይም ትውልድ ወጣት ሴቶች እንደዚሁም እንዳንቺ ሁሉ ስነ ግጥም ጸሐፊዎች ከኮርዴሊያ ገጸ ባህሪ ምን ውስጣቸው የሚቀር አለ ያንን ቲያትር መድረክ ላይ ተመልክተው ወደ ውስጣቸው ምን ይቀራል ብለሽ ታስቢያለሽ? ወይም ምን አይነት ነገር ኦዲንስ ወይም ተመልካቹ ውስጥ እንዲቀር ነው የምትፈልጊው? ከአንቺ ገጸ ባህሪ አይ ቲንክ ወጣት ሴቶች አኒዋን አኒዋይ ሲመጡ ግን፣ ለወጣት ሴቶች ሲመጡ ጥንቃሬ እና ችሎታ እንዳላቸው ውስጣቸው እንዲያውቁ ነው የመሰለው። እንዳልኩ በፊት አሁን እየተቀየረ ነው። ሴት እና ወንድ ሞር እኩል እኩል የሆኑ ነው በዌስተርን አይነት አገር Gin, Okuladam Silva Patriarchy was named Menoro. And I think Sitiau, so what you now, so what I say to Simet or Hintiau, and eh, come attention listening, eh, I'm not Satan, and there's the ironed powerful ironed wind, and there's the new gosa al Muslim in it, Cordelia or Hun Sitayat Minim and Fario, powerful Nathia Matiak, Satan, I at Muslim. Gin, Wistwa. ጥንካሬ ያላት፣ ችሎታ አላት ይሄ ፕሌይ ውስጥ እና ብዙ ነገር ታሳልፋለች በፕሌይ ውስጥ እና ብዙ ነገር ወደ ጥሩ መሞክር ታደርጋለች በፕሌይ ውስጥ ዝም ብላ ዋ አዘንኩ፣ ምንድነው የማደርገው? በጣም ግሪፍ ታደርጋለች፣ ግን እሱ ዋዘን ደግሞ ፓራላይዝ አያደርጋትም ኢቨን ስታዘን እንዴት ነው አክሽን የማደርገው፣ ይሄ ነገር ፊክስ እንዳደርገው ወደ ትክክል ወደ ጥሩ ነገር እንዳርገው እንዴት ነው የምችለው፣ ስቲል እሞክር፣ ኢቨን ባይሆን እሞክራለሁ፣ ኢቨን በፈራ አውራለሁ፣ ኢቨን ይሄ ጥሩ ለእኔ አይወጣም ኢቨን ብል ስቲል ትክክል ስለሚመስለኝ አረጋለው፣ አውራለው፣ አለው አይነት ነገር አላት እና አይሆፕ ሲመጡ ሰዎች በአሁን ዓለም አይ ቲንክ እሱ በጣም አስፈላጊ ነው ሞር ሰዎች ጎበዝ እንዲሆኑ ብሬቭ እንዲሆኑ ኢቨን በፈራ ይሄ ትክክል አይመስለኝም። ስለዚህ አንድ ነገር እላለሁ። አንድ ሰው አንድ ነገር ቢሉኝ ለእኔ ኮንፍራንስ አደርጋለሁ። እንዴት እንደዚህ ታስባለህ? ይሄን እንደዚህ አይነት ነገር አላሰብክም? ይሄ ፖይንት ኦፍ ቪው ለምን አልሰጠም ለሰው ኢቨን ብንፈራ ትክክል ነገር ኢዝ ኖት ጎይንግ ቶ ኦልዌዝ ቢ ቀላል። ዩዥዋሊ ትክክል የሚሆን ነገር ቀላል አይደል usually difficult ነው ስቲል ግን to know። እኔ ለምን ሌላ ሰው እጠብቃለሁ? እኔ ራሴን ማለት እችላለሁ ማድረግ እችላለሁ። ስለዚህ እሞክራለሁ እና የሚሆኑ ደግሞ እናያለን። ያለን እኔ የሼክስፒር ንጉስ ሌየር ኮርዲሊያ ወይም ተዋናይት አሁንም አበበ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን ከተውኔት ባሻገር ስላላት የማኅበራዊ ፍትሕና የተፈጥሮ ክብካቤ አንቄነት ሕይወቷ የሼክስፒር ተውኔቶች ዘመን ተሻጋሪና አሁንም ድረስ ገነን ሆኖ የቆየበትን አስባብ ሼክስፒርና አሁንም የጥበብ ሰዎች የሀገር ሕሊና የመሆን ተልእኮዎችንና ተግዳሮቶችን አንስታ ትናገራለች። ለተውኔት አፍቃሪያን ሁሉ ኮርዲሊያን ሆና የምታውንበትን የሼክስፒር ተውኔት መጥተው እንዲመለከቱላት ከአክብሮት ጋር ትጋብዛለች። ከማህበረሰብ